ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ብራስልስ የአሸባሪዎች ጥቃት ሰለባ ሆነች። ምን ሰዓት ላይ አየር መንገድ የተፈጠረውን ሁኔታ እያወራን እያለን ረዚህም ቦታ ፍንዳታ አለ ለዚህም ቦታ ፍንዳታ አለ የሚል ወሬ መምጣት ጀመረ። ሶስት ቦታ ፍንዳታ ተፈጠረ አሉን። የአውሮፓ ፓርላማ ያለበት አካባቢ ናቸው። በቤልጅየሙ ፍንዳታ ታሪክ ላይ ዘገባዎች ይኖሩናል። በዚህ ግምገማ ከ300 ያላነሱ አመራሮች በየደረጃው ከቦታቸው የተነሱ ከኃላፊነት ዝቅ ያሉ በተለያየ ለህግ የሚቀርቡበት ሁኔታም የተፈጠረበት አለ። የኦሮሚያ ምክትል አስተዳዳሪ አቶ ሸቴ ደሴ ናቸው። በዚህም ላይ ዝርዝር ይኖረናል። ጤና ይስጥልን፣ እንደምን አምሽታችኋል ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘናል ከዛሬ ማክሰኞ መጋቢት 13 2008 ዓ ም ስርጭታችን ጋር አስተናጋጆች ሰለሞን ክፍሌ ና አሉላ ከበደ ከአቀናባሪያችን ብርሃል ኃይሉና ከስርጭት መሐንዲሱ ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን በቅድሚያ ግን የሰዓቱን ያለም ዜና ብራሰልስ ዛሬ ጠዋት በሦስት ፈንጂዎች ተናውጣለች ሁለቱ ፍንዳታዎች የደረሱት በአውሮፕላን ማረፊያ ሲሆን ሦስተኛው ዋና ከተማይቱ መሃል በሚገኘው የምድር ውስጥ ለውስጥ ተጓዥ ባቡር ጣቢያ ነው። በፍንዳታዎቹ በትንሹ ሰላሳ ሰዎች ሞተው ሌሎች ከመቶ ሰላሳ የማያንሱ መጎዳታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የሀገሪቱ ጠቅላይ ሚኒስትር ቻርልስ ሚሼል ሕዝቡን አረጋግተዋል። ቤልጂክ ዛሬ ጨለማ ለብሳለች፣ ሁሉም ተረጋግቶ አንዱ ሌላውን የሚረዳበት ወቅት ነው ሲሉም ጠቅላይ ሚኒስትሩ ተናግረዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማም ይህንኑ በሃቫናው ንግግራቸው ወቅት አንስተው በወዳጃችን ቤልጅየም ላይ ጥቃት ያደረሱትን ለፍርድ ለማቅረብ አስፈላጊውን ሁሉ እናደርጋለን ብለዋል። በአብይ ርዕሱ እንመለስበታለን። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ዛሬ በኩባው ጉብኝታቸው ባሰሙት ታሪካዊ ንግግር ሁለቱ ሀገሮች ከባድ የግንኙነት ታሪክ ቢኖራቸውም ለኩባ ሕዝብ የሰላም መልእክት እናቀርባለን ሲሉ ገልጠዋል። በሃቫናና በፍሎሪዳ መካከል ያለው ርቀት 145 ኪሎ ሜትሮች ብቻ ቢሆንም እዚህ ለመድረስ ስቃይና መለያየትን ባቀፉ የርዮት ዓለምና የመሰናክሎች ታሪክ ምክንያት ረዥም ርቀት ለመጓዝ ተገደናል ነው ያሉት ፕሬዚዳንቱ። ኩባን ለሁለተኛ ቀን የጎበኙት ፕሬዚዳንት ኦባማ አያይዘውም የዩናይትድ ስቴትስና የኩባ ግንኙነት ከባድ ታሪክ እንዳለው አምነው በመቀበል ተናግረዋል። እኔ እዚህ የመጣሁት በአሜሪካ አገሮች በሁለቱ የክፍለ ዓለም ሀገሮች የመጨረሻውን የቀዝቃዛ ጦርነት ርዝራሽ ለመቅበርና ለኩባ ሕዝብ የወዳጅነት እጅ ለመዘርጋት ነው ነው ያሉት ኦባማ። ይህን ንግግር ያሰሙት ኤልግራን ቴራ ዲ ሃቫና በተባለው ታሪካዊው የሃቫና ቲያትር ነው። ዝርዝር ዘገባ አለን። ወደ ኋላ ይቀርባል። በኦሮሚያ ክልል ካጋጠመው የጸጥታ ችግር ጋር በተያያዘ ከኃላፊነታቸው የተነሱ በተለያየ ደረጃ የሚገኙ አመራሮች ቁጥር ወደ ሶስት መቶ መድረሱን ምክትል ርዕሰ መስተዳድሩ አስታውቀዋል። በክልሉ ካጋጠመው የጸጥታ ችግር ጋር በተያያዘ ኃላፊነታቸውን በአግባቡ አልተወጡም በተባሉ አመራሮች ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም ምክትል ርዕሰ መስተዳድሩ አቶ እሸቱ ደሴ ተናግረዋል። በዚህም ላይ መጽሔት ወደኋላ ማብራሪያ ይኖረዋል። ኤርትራ አራት የጅቡቲ የጦር ምርኮኞችን መፍታቷ የሁለቱን አገሮች ግንኙነት ለማሻሻል አዎንታዊ እርምጃ ነው ሲል የአፍሪካ ህብረት ገለጠ። የህብረቱ ኮሚሽን ሊቀመንበር ንኮሳዛና ድላሚ ዙማ ዛሬ ሲናገሩ የእስረኞቹ መለቀቅ ሁለቱ የአፍሪካ ሀገሮች በግንኙነታቸው መሻሻል ሂደት ቀጥተኛውን አቅጣጫ የሚያመላክት እርምጃ ነው ብለዋል። ኤርትራና ጅቡቲ እንደ አውሮፓውያን ዘመን አቆጣጠር በሐምሌ 2010 ዓ ም በኳታር መንግስት ሸምጋይነት የፈረሙትን የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲያደርጉም ሊቀመንበሩ አስገንዝበዋል። ይህ በእንዲህ እንዳለ የአውሮፓ ህብረትም ኤርትራ የጅቡቲ ጦር ምርኮኞችን መልቀቋ ለሁለቱ ሀገሮች እርቀ ሰላም መፍጠር ጠቃሚ እርምጃ ነው ሲል በደስታ መቀበሉን አስታውቋል። ኤርትራና ጅቡቲ እንደ አውሮፓውያን ዘመን አቆጣጠር በሁለት ሺ ስምንት ዓመተ ምህረት ወደ ጦርነት የገቡት በግዛት ይገባኛል ንትርክ ሳቢያ እንደነበር ሲታወስ፣ ከሁለቱም ወገን በርካታ ወታደሮች መገደላቸውም ይታወሳል። በአጨቃጫቂዎቹ አካባቢዎች የካታር ወታደሮች የተመደቡ ሲሆን የዓለሙ ድርጅትም ንትርኩ በሰላማዊ መንገድ እንዲያበቃ ሲወተውጥ ቆይቷል። ፑንትላንድ በምስራቃዊ የባህር ዳርቻ አካባቢ ግዛቷ ከአልሻባብ ነውጠኞች ጋር ለአንድ ሳምንት የዘለቀውን ግጭቶች አስመልክታ መግለጫ ሰጥታለች። የፑንትላንድ ማስታወቂያ ሚኒስትር ሞሐመድ ሐሰን ስዋዴ ለአሜሪካ ድምፅ ሲናገሩ ሱጅ ሸለቆና ጋራአድ አካባቢ በደረሱ ግጭቶች 167 የአልሻባብ ነውጠኞች ተገድለዋል፣ ከመቶ በላይ ሌሎች ተይዘዋል ብለዋል። በእነዚህ ግጭቶች ከመንግስት በኩል የተገደሉ ወታደሮች ስምንት መሆናቸውንም ሰዋዴ ጨምረው አስረድተዋል። በዚህ ከፑንትላንድ በተላለፈ ዜና ላይ ከነጻ ምንጭ ማረጋገጫ አልተገኘም። ሆኖም አስተዳደሩ በጣት የሚቆጠሩ እስረኞችን ለጋዜጠኞች አሳይቷል። የሶማሊያው ፕሬዚደንት ሐሰን ሼክ ሞሐመድ ፑንትላንድ ከአልሻባብ ጋር በምታካሄደው ውጊያ ለመርዳት ቃል ገብተዋል። ዓለም አቀፉ የወንጀል ችሎት አይሲሲ፣ አምስት የተለያዩ የጦር ወንጀሎችና ሰብአዊ ፍጡር ላይ ወንጀል በመፈጸም ሲል ቀድሞ የኮንጎ ምክትል ፕሬዚዳንት የነበሩት ዣን ፔሬ ባምባ ላይ ቤምባ ላይ ዛሬ ብይን አስተላልፈዋል። ዘጋቢያችን ሪቻርድ ግሪን ያጠናቀረውን የዚህን ዘገባ ዝርዝር ጽዮን ግርማ ይዛ አቅርባለች። ሶስት አባላት ያሉት የዳኞች ሸንጎ ዛሬ ባሳለፈው ብይን እንደ አውሮፓውያን አቆጣጠር ከ ሁለት ሺ ሁለት እስከ ሁለት ሺ ሶስት በማዕከላዊት አፍሪካ ሪፐብሊክ ውስጥ ሚሊሻዎቻቸው ለፈጸሙት ግድያ፣ አስገድዶ መድፈርና ዝርፊያ ቢምባ ኃላፊ ናቸው ሲል ፈርዷል። ሙቭመንት ፎር ሊበሬሽን ኦፍ ኮንጎ ማለትም የኮንጎ ነጻነት ንቅናቄ የተባለው የጂአን ፒሬሬ ቢምባ ድርጅት የማዕከላዊት አፍሪካ ፕሬዚዳንት የአንጄ ፌሌክስ ተዋጊዎች ይረዳ ነበር። ብይኑን ያነበቡት ብራዚላዊት ዳኛ ሲልቫ ስቴነር የቢምባ ወታደሮች ሆን ብለው የማዕከላዊት አፍሪካ ዜጎችን ኢላማ በማድረግ በሴቶች ሕጻናትና አረጋውያን ጭምር ጥቃት እንዳደረሱ መረጃ አለ ብለዋል ኤምኤልሲ የሞመንት ፎር ሊብሬሽን ኦፍ ኮንጎ ማለትም የኮንጎ ነጻነት ንቅናቄ አባላት ሆን ብለው ሴቶችን ህጻናትንና አረጋውያን ሳይቀሩ በጅምላ አስገድደው ደፍረዋል። ፍርድ ቤቱ እንደ ተመለከተው ከሆነ ህዝቡ ላይ የደረሰው በአጋጣሚ ሳይሆን ሆን ብሎ ታልሞበት ነው ነው ያሉት ዳኛ ሲልቫ ስቴነር ቢምባ፣ እንደ አውሮፓውያን አቆጣጠር ከነሀሴ ሁለት ሺ ሶስት እስከ ታህሳስ ሁለት ሺ ስድስት አመተ ምረት የኮንጎ ዲሞክራሲያዊት ሪፐብሊክን ከመሩ አራት ፕሬዚዳንቶች አንዱ ሲሆኑ በመጋቢት ሁለት ሺ ሰባት አመተ ምረት ስልጣን ጥለው መኮብለላቸው ይታወሳል። መጋቢት ሁለት ሺ ስምንት አመተ ምረት ቤልጅየም ውስጥ ተይዘው በነሐሴ ወረጃቸው ለዓለም አቀፍ ፍርድ ቤት አይሲሲ ተሰጠ። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር ፍርዱ ለዓለም አቀፉ ፍትህ በማናልበት ግብኝነት የሚፈጸም የወሲብ ጥቃትን ለመከላከል ከፍተኛ ድል ነው ብለዋል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የላይቤሪያ ባለስልጣናት አዲስ የኢቦላ ቫይረስ ተቀስቅሷል የሚል ስጋት በመፈጠሩ ዛሬ ከጎረቤት ጊኒ ጋር ያላቸው ድንበር እንዲዘጋ አዘዋል። የላይቤሪያ ማስታወቂያ ሚኒስትር ሌን ዩጂን ናግቤ ለሮይተርስ የዜና ወኪል ሲናገሩ ድንበሩ የተዘጋው በሽታው እንዳይሰራጭ ለማድረግ ከሚደረግ ጥንቃቄ ጋር በተያያዘ ነው ብለዋል። በጊኒ ሁኔታው እስኪሻሻል ድረስም ድንበሩ እንደተዘጋ ይቆያል ሲሉ አስረድተዋል። ይህን ቫይረስ አስመልክቶ ባወጣው ይቅርታ፣ ይህን አረፍተ ነገር ደግመዋለሁ። ይህን ቫይረስ አስመልክቶ ባወጣ ያውጣው የምንለው ነገር የለም ሲሉም አክለው ተናግረዋል። ናግቤ ሀገራቸው ጊኒ በምትዋሰንበት ድንበር አካባቢ ወደሚገኙ ማቆራረጫ ኬላዎች በሙሉ የሕክምና ባለሙያዎችን መላኳንም የላይቤሪያ ማስታወቂያ ሚኒስትሩ ሌን ዩጂን አብራርተዋል። የተባበሩት መንግስታት የዓለም የጤና ድርጅት ጊኒ ከኢቦላ ቫይረስ ነጻናት ሲል ያወጀው ባለፈው ጥር ወር መሆኑ ይታወቃል። ድርጅቱ ከአምስት ቀናት በፊት ግን በአንድ ኮሮፓራ በተባለች የጊኒ መንደር አንዲት እናትና የአምስት ዓመት ወንድ ልጃቸው ቫይረሱ እንደተገኘባቸው አስታውቋል። በኒጀር ፕሬዚዳንታዊ ምርጫ የወቅቱ መሪ መሐመዱ ኢሶፉ በከፍተኛ የድምፅ ብልጫ ሊያሸንፉ እንደሚችሉ በከፊል የወጡ ውጤቶች አመለከቱ። በሮይተርስ የዜና ወኪል ዘገባ መሰረት የኒጀር ምርጫ ኮሚሽን እስካሁን በተካሄዱ ቆጠራዎች ኢሶፉ ከመቶ 93 ድምፅ አግኝተዋል ማለቱ ተገልጠዋል። በኒጀር ፕሬዚዳንታዊ ምርጫ ዘንድሮ ድምፅ ለመስጠት የወጣው ብቁ መራጭ 61 ከመቶ እንደሚደርስም ኮሚሽኑ አብራርተዋል። ሕዝቡ በእሁዱ ምርጫ እንዳይሳተፍ ጥሪ ያቀረበው የተቃዋሚ ፓርቲ ውጤቶቹ ተአማኒ አይደሉም ብለዋል። በኒጀር የአሜሪካ ድምፅ ዘጋቢም በመላው አገሪቱ ዙሪያ የታየው የመራጭ ሕዝብ ብዛት በጣም አነስተኛ እንደነበር በእሁድ ሪፖርቱ ገልጠዋል። አድማጮች፣ ለዜና የተያዘው ክፍለ ጊዜ በዚሁ አበቃ። የተከበራቸው አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች ሰለሞን ክፍሌና አሉላ ከበደንን። በአለም ዜናዎች የጀመረው መደበኛው ፕሮግራማችን በ1922ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚ የዕለቱ አቢሮ እስከ ማለፋችን አስቀድሞ ታዲያ ቆየት ብለው ከሚቀርቡት ዝግጅቶች አንድ ሁለቱን ለቅምሻ አንበን። በመሰረቱ ያለ ኮሌስትሮል ህይወት የለም። ኮሌስትሮል አንዱ ዋና ኮምፖነንት ነው። እያንዳንዱ ሰው ሰውነት ሴል ለመስራት ኮሌስትሮል ጠቃሚም ነው ወዳጅም ነው። ሲበዛ ወይም ደግሞ በመጥፎ ሁኔታዎች ደግሞ ጠላትም ነው። ወዳጅና ጠላት በአንድ ፊት ለጤናችን አስፈላጊና ጠቃሚ መጠንና አይነቱ ሲለወጥ ደግሞ ጎጂ ስለሆነው ኮሌስትሮል ነው። ሐኪሞን ይጠይቁ ዛሬ ወደ ሌላ አዲስ ቅንብር ፊቱን የሚያዞረው ሙያዊ ትንታኔውን የሚሰጡን የልብና የውስጥ ደዌ ከፍተኛ አማካሪ ሐኪሙ ፕሮፌሰር ከበደ ኦሊ ናቸው። ለሙሉ ቃለ ምልልሱ በሁለተኛው አጋማሽ ጠብቋቸው። As President of the United States, I've called on our Congress to lift the embargo. እንደ ዩናይትድ ስቴትስ ፕሬዚዳንትነቴ ምክር ቤቱ ማዕቀቡን እንዲያነሳ ጠይቄያለሁ። ጊዜው ያለፈበት በኩባ ሕዝብ ላይ የተጫነ ዕዳ ነው። በኩባ ሥራ ለመሥራት የሚፈልጉ አሜሪካውያንን ቀይዶ የያዘ ዕዳ። የዩናይትድ ስቴትስና ኩባን የንግድና ምጣኔ ሀብት ግንኙነት የሚገመግም ዘገባም ይዘናል። አድማጮች አሁን ወደ ቀዳሚው የዕለቱ አቢይ ርዕስ ፕሬዚዳንት የፕሬዚዳንት ባራክ ኦባማን ድምፅ ነው የሰማችሁት። በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱ ነው። የቤልጅ ርዕሰ ከተማ ብራስልስ ዛሬ ማለዳ ላይ በሶስት ፍንዳታዎች ተመታለች። በአደጋውም 30 ሰዎች ሞተው ከ130 በላይ መቁሰላቸው ተዘግበዋል። ከሶስቱ ፍንዳታዎች ሁለቱ በባቡር ጣቢያ አንዱ ደግሞ ዋና ከተማዋ እምብርት ላይ በሚገኘው የባቡር ጣቢያ ነበር የደረሱት። እነሆ ዝርዝሩን ዛሬ ማክሰኞ ጠዋት ሁለት ሰዓት ላይ ዘቨንተም በተሰኘው አውሮፕላን ማረፊያ የደረሱት ሁለት ፍንዳታዎች በሰው ህይወት ላይ ካደረሱት አደጋ በተጨማሪ አካባቢውን በበርካታ ፍርስራሾች ሞልተው ተርሚናሉንም በጢስ አፍነው ተስተውሏል። በአየር ማረፊያ ጣቢያ ከደረሱት ፍንዳታዎች በኋላ ደግሞ ብዙም ሳይቆይ አንድ ሌላ ከባድ ፍንዳታ የአውሮፓ ህብረት ጽህፈት ቤቶች በሚገኙበት ዋና ከተማዋ ውስጥ ባለው ማይል ቤክ የሚባለው ባቡር ጣቢያ አካባቢ ደርሶ ተጨማሪ ጉዳቶችን አስከትሏል። የቤልጅጉ ጠቅላይ ሚኒስትር ቻርልስ ሚሼልና አቃቤ ሕጉ ፍሬዴሪክ ቫን ሊዩ አንደኛውን ፍንዳታ ያደረሰው አጥፍቶ ጠፊ መሆኑን ተናግረዋል። ሁለት ፍንዳታዎች በዛቬንተማ አውሮፕላን ጣቢያ የደረሱ ሲሆን ከእነዚህ መካከል አንዱ በአጥፍቶ ጠፊ የተሰነዘረ ነው። ከጥቂት ደቂቃዎች፣ ምናልባትም ከግማሽ ሰዓት በኋላ በማይል ቢግ ባቡር ጣቢያ ደርሷል። በርካታ ተጓዦች ሻንጣዎች ስለነበሩ ፍተሻው አካባቢውን በጸጥታ ኃይሎች ቁጥጥር ስር ለማዋል ጥቂት ጊዜ ፈጅቶብናል። ምናልባት በየሻንጣዎች ውስጥ ምንም አይነት ጎጂ ነገር ወይም ፈንጂ አለመኖሩን ማጣራት ነበረብንና ነው ነው ያሉት። በእርግጥም የቤልጂክ ባለሥልጣናት አካባቢው በጸጥታ አስከባሪዎች ቁጥጥር ስር እንዲውል ማድረጋቸው ታውቋል። በዚህ ወቅት ጠቅላይ ሚኒስትሩ ቻርለስ ሚሼልም ለህዝቡ ይህን አስተላልፈዋል ዛሬ ከመቼውም ጊዜ በበለጠ ሁኔታ ነው ህዝባችን እንዲረጋጋና መንፈሰ ጠንካራ እንዲሆን ጥሪ የማቀርበው አንዱ ሌላውን እንዲረዳና እንዲደግፍም አደራ ላለሁ። ብርቱ ችግር ላይ አንድነታችንና ጥንካሬያችን የሚፈተንበት ወቅት ላይ ነን፣ ነው አሉት። የብራስልስ አውሮፕላን ማረፊያ ጠቅላላ የዛሬ በረራዎች ተሰርዘዋል። የባቡርና የአውቶቡስ ጣቢያዎች እንዲሁም የተለያዩ ሙዚየሞችም ዝግ ናቸው። ይህ የዛሬው የብራስልስ ፍንዳታ የተከሰተው የፓሪሱ ጥቃት ተጠርጣሪ ሳሌህ አብደሰላም በቁጥጥር ስር በዋለ ማግስት መሆኑንም ልብ ይሏል። አድማጮች በዚሁ ጥቃት መነሻ ወደ ብራስልስ ደውለን እዚያ የሚኖሩ ሁለት ኢትዮጵያውያንን አነጋግረናል። ያዩትን፣ የሰሙትን ያለውንም ሁኔታ እንዲገልጡልን አቶ ያሬድ ኃይለ ማርያምና አቶ ሶሎሞን መኩሪያ ይባላሉ። በአጭር ጊዜ ማስታወቂያ ስለተባበሩኝ አመስግኜ ፍንዳታው ከተፈጸመበት አካባቢ በምን ያህል ርቀት ወይም ቅርበት እንደሚገኙ በመግለጥ ነው የሚጀምረው ውይይቱ። በቅድሚያ አቶ ያሬድ ኃይለ ማርያም እኔ ከብራስልስ በሀያ ኪሎ ሜትር ርቀት ላይ ነው ያለሁት። አቶ ሰለሞን እዛው ናቸው። አቶ ሰለሞን እዛው ነውት ብራስ ከተማ እዛው ብራስልስ ዋና ከተማ ነው። በጣም አዝናለሁ። አስደንጋጭ ነገር በሁሉም ላይ ደርሷል። እንደ በቅድሚያ ግን በኢትዮጵያን ላይ የደረሰ ጉዳት የለም። እስካሁን ዜናችን ላይም አላገኘንም። የተለያዩ ቦታዎች ደውዬ ነበረ እስካሁን ድረስ ምንም የደረሰኝ ኢንፎርሜሽን የለም ኢትዮጵያንም በሚመለከት። አቶ ያሬድም እንዲሁ። አዎ እኔም እስካሁን ድረስ በኢትዮጵያውያኖች ላይ ጉዳት መድረሱን የሚያሳይ ምንም ነገር ማስረጃ፣ ምንም ኢንፎርሜሽን የለም። ይህን ያነሳሁት የኢትዮጵያ አየር መንገድ ወደ አሜሪካ ሲመጣ እዛ ስለሚያርፍ ምን አልባት አየር መንገድ አካባቢ ወይም አውሮፕላኑ አርፎ ከሆነ ወይ ዛ የሚሰሩ ኢትዮጵያውያን ካሉ ብዬ ነው። መጥፎ ነገር እንደማንሰማ ተስፋ አረጋለሁ። ብራስልስ ውስጥ ሁኔታው እንዴት ነበር አቶ ሶሎሞን? ከባድ ይመስለኛል መቼም ስራ ላይ በነበርኩበት ጊዜ ልክ ስምንት ሰዓት ላይ በኢንተርኔት ነበር ወሬውን ያገኘነው አየር መንገድ የተፈጠረውን ሁኔታ እያወራን እያለን ኧረ እዚህም ቦታ ፍንዳታ አለ፣ እዚህም ቦታ ፍንዳታ አለ የሚል ወሬ መምጣት ጀመረ። ሶስት ቦታ ፍንዳታ ተፈጠረ አሉን። እነዛ ሶስት ቦታዎች ደግሞ የአውሮፓ ፓርላማ ያለበት አካባቢ ናቸው። እዛ ጋር የነበረው ፍንዳታ ኮንትሮል የሆነ ፍንዳታ ነው በቁጥጥር ስር ዋለ። ወዲያው በቁጥጥር ስር የተደረገ ፍንዳታ ነው አሉን። ሁለተኛውም እንደዛ ነው። ሶስተኛው ግን ሜትሮ ውስጥ ራሱ ተሳፋሪው በነበረበት ሜትሮ ውስጥ የፈነዳ ፍንዳታ ነው። በቁጥጥር ስር ዋለ ግን ማለት ምን ይሆን? የተጠረጠሩ ቃዎች የቦታ አግኝቶ አፈንድተዋል። ቀደም ሲል ያነበብነው ዘገባ ላይ ሰላሳ እንደሞተ መቶ ሰላሳ ያህል እንደቆሰሉ ነው። እናንተ የምትሰሙት ነገር አለ? የሞቱ ወይም የቆሰሉ ቁጥሩን በተመለከተ ሜትሮ ስቴሽን ውስጥ የሞቱት ሀያ ደርሰዋል ነው ያሉት። ወደ መቶ አስር ሰዎች ቆስለዋል። ከነዛ ውስጥ አስራ አራቱ በከፍተኛ ደረጃ ቆስለዋል ነው የሚሉት። አየር መንገዱ ላይ ደግሞ ሞቱ የሚባለውን ቁጥር ወደ አስራ አራት አሳድገውታል። ወደ ሰማንያ ሰው ገደማ ቆስለዋል ነው የሚባለው። ሞት የሚባለው ቁጥር አሁን ባለው የሚደርስበት ደረጃ ሰላሳ አራት ነው ማለት ነው። ሰላሳ ነው እኛ ያገኘ ነው። እሺ፣ አቶ ያሬድ ግን እርስዎ አካባቢ መቼም ርቀትም ቢሆን ሀያ ኪሎ ሜትር ብዙ ሩቅ አይደለም እና ትንሽ የመረበሽ ነገር አካባቢው በቅርብ ደግሞ የሚያውቋቸው ሰዎች የተጎዱ አሉ? እዚህ አካባቢ ካለ ሰው አልሰማሁም። ነገር ግን በብራስልስ እና እኔ በምኖርበት ከተማ መሀከል ነው ያለው። አዎ፣ ድርጊቱ ከደረሰበት ጊዜ ጀምሮ ሁኔታውን እንከታተል ነበር። በርካታ ጉዳት የደረሰባቸው በተለይ የአየር መንገድ ውስጥ የቆሰሉ እና ከፍተኛ ጉዳት የደረሰባቸው ሰዎች እኔ በምኖርበት ሉቨን በሚባለው ከተማ ያለው ትልቁ ሆስፒታል ጋስተስበርግ የሚባል ሆስፒታል አለ። እዛ ነው መጥተው ሕክምና እየተደረገላቸው ያለው። ከአካባቢውም በተወሰነ ደረጃ የሸሹ ሰዎች ከኤርፖርቱ እንዲወጡ በተደረጉ የተወሰኑ ሰዎችንም ለኤርፖርቱ ቅርብ የሆነው መንገድ ብራስልስ ችግር ስላለ በዚህኛው በሌላኛው አቅጣጫ ቅርብ የሆነው ከተማ እኔ ያለውበት ስለነበር ወደዛ ማጓጓዝ ነገር ስለነበር የአምቡላንስ ድምፅ ከተማ ውስጥ ይሰማ ነበር። ሌላው እንግዲህ ትምህርት ቤትም አካባቢ በዚሁም በምንኖርበት ቦታ ዜናው ከተላለፈ በኋላ ስጋት ነበረ። በትምህርት ቤቶችም ውስጥ ያንዳንዱ ተማሪዎች ወረቀት ተበትኖ ተገቢውን ጥንቃቄ እንዲያደርጉ ወላጆች ጭምር በቀጣዮቹ ቀናቶች ውስጥ በርካታ ትምህርት ቤቶች ከትምህርት ቤቶቹ ግቢ ውጪ ሊያከናውኗቸው የነበሩ መርሃ ግብሮቻቸውን ሁሉ በዚህ ሳምንት ውስጥ የሰረዙ መሆኑን፣ ወላጆች ልጆቻቸውን ራሳቸው ትምህርት ቤት ግቢ ድረስ አስገብተው ማስረከብ እንዳለባቸው፣ ሲወስዱም በር ላይ ቁጥጥር ስለሚኖር በዛው መንገድ ራሳቸው ገብተው እንዲወስዱ ጥብቅ ማሳሰቢያ ለወላጆች በትምህርት ቤቶችም ጭምር ተላልፈዋል። ሁለተኛው በመላው ቤልጅየም አሁን ያለው የከሽብር ጥቃት ሴኪሪቲ ሌቭሉ የመጨረሻው ደረጃ ላይ ያለ መሆኑን እና የሚሰዉ ነገሮችን በንቃት እንዲከታተል ፖሊስም የመንግስት ባለስልጣናቶችም መግለጫ ሲሰጡ ነው የዋሉት። ጠቅላይ ሚኒስትሩም እንደው ከመቼውም በበለጠ አጠንክሬ ህዝቡን አደራ ላለው እንድትረጋጉ እርስ በርስ እንድትረዳዱ የሚል መልእክት አስተላልፈዋል። ትምህርት ቤቶች ተዘግተዋል። አቶ ያሬድ እዛ ሉቨን አካባቢ እዚህ አልተዘጉም። ብራስልስም ትምህርት ቤቶች ኦልሬዲ ጠዋት ተከፍተው ተማሪዎች ትምህርት በጀመሩባቸው ሁኔታዎች ላይ መሰለኝ ነገሮቹ ሞር ወጣውና አቶ ሳይወጡ ነው ምናልባት አቶ ሰለሞን እዛ አካባቢ አንደኛ ከቤት ተፈናቅለው ወይም በዚህ አደጋ ሸሽተው የወጡ ሰዎች አሉ ወይ ያዩቸው ትምህርት ቤቶችስ በአሁኑ ሰዓት የተዘግተው አሉ ከተዘጉ ምን ያህል ትምህርት ቤቶች ሁኔታው እንደተፈጠረ ክራይሲስ ሴንተር የሚባል ነገር አለ አጠቃላይ እነዚህ ነገሮችን የሚቆጣጠር መመሪያ የሚሰጥ አካል ስራ የገባችም ሰዎች ስራች እንዳትወጡ ትምህርት ቤትም ያላችሁ ልጆች ትምህርት ቤት ውስጥ ቆዩ ወደ ስራ እስካሁን ያልሄዳችሁ ወይም ቤት ውስጥ ያላችሁ ሰዎች ቤት ውስጥ ቆዩ ተጨማሪ መግለጫ እስከምንሰጥበት የሚል መመሪያ ተሰጠ። በዛም መሰረት ትምህርት ቤት የገቡትም እዛው ትምህርት ቤት ቆዩ የነበረው ወደ ስራ ሳሄድ ቆየ እና ይህንን ሁኔታ እስከ አሁን እስከ አራት ሰዓት ድረስ አስር ሰዓት በኢትዮጵያ ሰዓት አቆጣጠር አቆይተውት ነበረ። ከዛም በኋላ አዲስ ነገር ሪሊዝ አደረጉ። ያው ተማሪዎች መውጣት እንደሚችሉ፣ ስራም ላይ የነበሩ መሄድ እንደሚችሉ፣ ቆሞም የነበረው የትራንስፖርት ሲስተም ብራስ ላይ ጠቅላላ የህዝብ ማመላለሻ አገልግሎቶች ሜትሮዎች፣ ባቡሮች፣ ትራሞች እና ባሶች በሙሉ ቆመው ነበረ ከአስራ ስድስት ሰዓት ድረስ ድካሁን አስራ ስድስት ሰዓት ማለትም ከቀኑ አስር ሰዓት በኢትዮጵያ ማለት ነው። ክፍት እንዲሆኑ ተደርጎን ሰው መንቀሳቀስ ጀምሯል። ስለ ነገና ስለ ተነጎዳ የተነገረ ነገር የለም። ትምህርት ቤት ይከፈታል፣ መስሪያ ቤት ይካሄዳል። የመሳሰ ከነገ ጀምሮ አብዛኞቹ ዩኒቨርሲቲዎችን ጨምሮ ብራስልስ ውስጥ ዝግ ናቸው። እግዚአብሔር ይስጥልኝ አቶ ያሬድ ሀይለ ማርያም ከሉቨን እንዲሁም ደግሞ አቶ ሶሎሞን መኩሪያ ከብራስልስ አመሰግናቸዋለሁ ስለ ጊዜያቸው እናም እናመሰግናለን። አብይ ርዕሱን ነበር ያደመጥነው። አድማጮች፣ ትንታኔ ወደሚያቀርበው የመጽሔት ክፍለ ጊዜ እንሸጋገራለን። ቀዳሚው ርዕስ ወደ ሃቫና ኩባ ይወስደናል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ ሀቫና ውስጥ ባሰሙት ታሪካዊ ንግግር ሁለቱ ሀገሮች አዳጋች የሆነ የግንኙነት ታሪክ ቢኖራቸውም ለኪዩባ ሕዝብ የሰላም መልእክት የሚያቀርቡ መሆናቸውን ነው የገለጹት። የትላንት ጉብኝታቸው የክብር ሥነ ሥርዓቶችና ተምሳሌታዊነት የሰፈነበት ነበር በአንጻሩ በሁለቱም ሀገሮች መካከል ያሉ ልዩነት መንጸባረቁ ግን አልቀረም። ፕሬዝደንት ኦባማ በደሴቲቱ ሀገር የሰብአዊ መብት ከበሬታ መረጋገጡን እንደሚደግፉ ሲገልጹ፣ የኪባው ፕሬዝደንት ራውል ካስትሮ ሀገራቸው ውስጥ የፖለቲካ እስረኞች እንደሌሉ ሲናገሩ ተደምጠዋል። አልቤርቶ ፒሜንታ እና ሜሪ አሊስ ሳሊናስ ያጠናቀሯቸውን ዘገባዎች ጨምቃ ዳነች ፍሳዬ ተከታዩን ይዛ አቀርባለች። ኪባ እንደ ሁለተኛ ቀን የጎበኙት ፕሬዚደንት ኦባማ ዛሬ ባደረጉት ንግግር የዩናይትድ ስቴትስና የኪባ ግንኙነት ከባድ ታሪክ እንዳለው አምነው በመቀበል ለኪባ ሕዝብ የሰላም መልእክት አስተላልፈዋል። በሃቫናና በፍሎሪዳ መካከል ያለው ርቀት 145 ኪሎ ሜትር ብቻ ቢሆንም እዚህ ለመድረስ ስቃይንና መለያየትን ባቀፉ የሬዮት ዓለምና የመሰናክሎች ታሪክ ምክንያት ረጅም ጊዜ ለመጓዝ ተገደናል። ኦባማ ይህን ንግግር ያደረጉት ኤል ግራንድ ቲያትራ ደ ሃቫና በተባለው ታሪካዊ የሃቫና ቲያትር ቤት ነው። ፕሬዚደንት ኦባማ አያይዘውም በዋሽንግተንና በሀቫና መንግስታት መካከል ልዩነት እንዳለ ግልጽ ነው፣ ልዩነቶችም ችላ የሚባሉ አይደሉም። ይሁንና ሁለቱም ሀገሮች ግንኙነታቸውን በማሻሻል ረገድ ታሪክ ሰርተው ወደፊት መራመድ የማይችሉበት ምክንያት አይኖርም ብለዋል። እኔ እዚህ የመጣሁት በአሜሪካ አገሮች የመጨረሻውን የቀዝቃዛ ጦርነት ርዝራዥን ለመቅበርና ለኩባ ሕዝብ የወዳጅነት እጅ ለመዘርጋት ነው። ፕሬዝደንት ኦባማና ፕሬዚደንት ራውል ካስትሮ ትላንት ማታ ተገናኝቶ ከተነጋገሩ በኋላ በጋራ ለጋዜጠኞች መግለጫ ሰጥተዋል የፕሬዝደንት ኦባማ ጉብኝት አዲስ ምዕራፍ ቢከፍትም በሁለቱም ሀገሮች መካከል ያለው ስር የሰደደ ልዩነት ጎልቶ መታየቱ አልቀረም ከዚህ በፊት ደጋግሜ እንደተናገርኩት ሁሉ ከአምስት ከባድ አስርተ ዓመታት በኋላ የሁለቱ መንግስታት ግንኙነት በአንድ ሌሊት ይቀየራል ማለት አይደለም ፕሬዚዳንት ካስትሮ እንደጠቀሱት ሁሉ ከአንዳንድ ከባድ ልዩነቶች ጋር እንቀጥላለን። ልዩነቶችም ዲሞክራሲንና ሰብአዊ መብቶችን ያቀፉ ናቸው። ፕሬዚዳንት ካስትሮ በበኩላቸው ጓንታናሞ ወደ ኪባ እንዲመለስና ዩናይትድ ስቴትስ በኪባ ላይ የጣለችው ማዕቀብ እንዲነሳ ደግመው ጠይቀዋል። ዩናይትድ ስቴትስ ኩባ ላይ የደነገገችው እገዳ ቢነሳ የብዙ ነገሮች ሊደረጉ ይችላሉ። ፕሬዚዳንት ኦባማና አስተዳደራቸው በጉዳዩ ላይ ያላቸውን አቋም እንገነዘባለን። የዩናይትድ ስቴትስ ምክር ቤት እገዳውን እንዲያነሳ በተደጋጋሚ ጥሪ አቅርበዋል። መንግሥታቸው ከቅርብ ጊዜያት ወዲህ የወሰዳቸው እርምጃዎች አዎንታዊ ናቸው፣ ሆኖም በቂ አይደሉም። ፕሬዚደንት ኦባማ በሀገሪቱ ስላሉ የሰብአዊ መብት አያያዝ ጉዳይ ከፕሬዚደንት ካስትሮ ጋር እንደተነጋገሩ ገልጸዋል። ዩናይትድ ስቴትስ ዲሞክራሲን በመደገፍ መናገሯን እንደምትቀጥል ግልጽ አድርጌያለሁ። ይህም የኩባ ሕዝብ የራሱን ዕድል በራሱ የመወሰን መብት እንዲኖረው የሚለውን ያቅፋል። የመናገር የመሰብሰብና የእምነት ነጻነትን ስላቀፉ ሁለንተናዊ ሰብአዊ መብቶችን በመደገፍ መናገራችን ይቀጥላል። ባለፈው ዓመት በዘፈቀደ የማሰሩ ጉዳይ ተባብሷል ይላሉ በደሴቲቱ ሀገር ያሉት ተቃዋሚዎች። አንድ አሜሪካዊ ጋዜጠኛ ኩባ ውስጥ አሉ ስላላቸው የፖለቲካ እስረኞች ለፕሬዚደንት ካስትሮ ጥያቄ አቅርቧል። የፖለቲካ እስረኞች የምትላቸውን ሰዎች ስም ዝርዝር ስጠኝና አሁኑኑ እለቃቸዋለሁ። በቃ ስም ዝርዝር ስጠኝ። የፖለቲካ እስረኞች ስትል ምን ማለትህ ነው? ስም ወይም ስማቸውን ስጠኝ ወይም ደግሞ ይህ ጋዜጣዊ ጉባኤ ሲያበቃ የፖለቲካ እስረኞች የምትላቸው ሰዎች ስም ዝርዝር ልትሰጠኝ ትችላለህ የምትላቸው የፖለቲካ እስረኞች ካሉ ዛሬ ከመምሸቱ በፊት ይለቀቃሉ። ፕሬዚደንት ኦባማ በትላንቱ ጉብኝታቸው ከኪዩባ የንግድ ሰዎች ጋር በቢራ መጥመቂያ ቦታ ተገናኝቶ ተነጋግረዋል። የኪዩባ ብሔራዊ ጀግና ሆዜ ማርቲ መታሰቢያንም ጎብኝተዋል። ተከታዩ ዘገባ ወደ ኢትዮጵያ ይመልሰናል። በኦሮሚያ ክልል ከሚካሄደው ህዝባዊ ተቃውሞ ጋር በተያያዘ ኃላፊነታቸው የተነሱ በተለያዩ ደረጃ ላይ የሚገኙ ባለስልጣናት ቁጥር 300 መድረሱን ምክትል አስተዳዳሪው አስታወቁ። በክልሉ ከተካሄደው ህዝባዊ ተቃውሞ ጋር በተያያዘ ኃላፊነታቸውን በአግባቡ አልተወጡም በተባሉ አመራሮች ላይ የሚወሰዱ እርምጃ ተጠናክሮ ይቀጥላል ሲሉም የክልሉ ምክትል አስተዳዳሪ አቶ እሸቱ ደሴ ተናግረዋል። እስክንድር ፍሬው ከመንግስት መገናኛ ብዙሀን ያገኘውን አጠናክሮ ይዞ ቀርበዋል። የኦሮሚያ ገዢ ፓርቲ የሆነው የኦሮሞ ህዝብ ዲሞክራሲያዊ ድርጅት መካከለኛ አመራሮች ሰሞኑን በተለያዩ ከተሞች ውይይቶችን አካሂደዋል። በአዲስ አበባው የኦሮሞ ባህል ማዕከል በተካሄደው ውይይት ላይ የተገኙት የክልሉ ምክትል ርዕሰ መስተዳድር አቶ እሸቱ ደሴ ውይይቱ ከወቅታዊው የክልሉ የጸጥታ ሁኔታ ጋር የተያያዘ መሆኑን ለመንግስት የመገናኛ ብዙኃን አስረድተዋል። በተወሰኑ አካባቢዎች ያጋጠሙት ግጭቶችና በዚህ ጉዳይ ዙሪያ የእኛ የአመራር ሚና ምንድን ነው የነበረው ግጭቱ መነሻውስ ምንድን ነው? ይሄ ግጭት ያስከተለው ችግርስ የፈጠረው አጠቃላይ ሁኔታ ምን ይመስላል? በዚህ ውስጥ ይህንን ግጭት ለማቆም የተለያዩ አካላት የነበራቸው ሚናስ ምንድን ነው? በሚሉት ጉዳዮች ዙሪያ ነው የጋራ መግባባት የተደረሰበትና በፍጥነት ወደ ስራ መግባት እንዳለብን ነው ያነሳ ነው። ከዚህ አንጻር ኃላፊነታቸውን በአግባቡ አልተወጡም በተባሉ አመራሮች ላይ እርምጃ እየተወሰደ መሆኑንና ይሄም ተጠናክሮ እንደሚቀጥል ምክትል ርዕሰ መስተዳድሮ አብራርተዋል። ላይ ጀምሮ እስከ ታች ድረስ አንድ ዙር ግም የተካሄደ ግምገማ አለ። በዚህ ግምገማ ከሶስት መቶ ያላነሱ አመራሮች በየደረጃው ከቦታቸው የተነሱ ከኃላፊነት ዝቅ ያሉ በተለያየ ለህግ የሚቀርቡበት ሁኔታም የተፈጠረበት አለ። በአሁኑም የሚወሰዱ ቀጣይ እርምጃዎች አሉ ማለት ነው። ከዚህ ቀደም የተካሄዱ ግምገማዎችን ተከትሎ የኦህዴድ ጥፋትና የክልሉ ከፍተኛ አመራሮች ከኃላፊነት መነሳታቸው ይታወቃል። የኦህዴድ ጽፈት ቤት ኃላፊና የኢህአዴግ ስራ አስፈጻሚ ኮሚቴ አባል የነበሩት አቶ ዳባ ደበሌ ከዚህ ኃላፊነት መነሳታቸውና በማዕከላዊ ኮሚቴ አባልነት ብቻ እንዲቀጥሉ መወሰኑ ከእነዚህ እርምጃዎች አንዱ ነው። ከያዙት ቦታ እንዲለቁ እየተደረጉ ያሉት ባለስልጣናት በኦሮሚያ የተቃውሞ እንቅስቃሴ ወቅት ያልተወጡት ኃላፊነት ምን እንደሆነ አልተብራራም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በመጨረሻም በምዕራብ ትግራይ ዞን ወልቃይታ አካባቢ ከተነሳው የማንነት ጥያቄ ጋር ተያይዞ ማዋከብ እየደረሰብን ነው ያሉ የጠገዴ ቀራቀር ነዋሪዎች ዛሬ ሰላማዊ ሰልፍ ማድረጋቸውን አስታውቀዋል። የአካባቢውን ሰዎች የማንነት ጥያቄ ይዞ ወደ አዲስ አበባ ተጉዞ የነበረው ኮሚቴ አባል የነበሩ አንድ ሰው መጥፋታቸውንና የደረሱበት እንደማይታወቅም እየተነገረ ነው ሰሎሞን አባተ ወደ ተለያዩ አካባቢዎች ደውሎ ሁኔታውን ለማጣራት ጥረት ሲያደርግ አምሽቷል። ለዚህ ምሽት ተከታዩን ዘገባ ይዟል። በምዕራባዊ ትግራይ ዞን ተካለው የሚገኙ የወልቃይት ነዋሪዎች ተወካዮች መሆናቸውን ያሳወቁ ሰዎች የ50 ሺህ ሰው ፊርማ ይዘው መካለል የሚገባን ወደ ትግራይ ሳይሆን ወደ አማራ ነው ሲሉ ለፌዴራሉ መንግሥት አቤት ካሉ ጥቂት ወራት ተቆጥረዋል። ተወካዮቹ ራሳቸውም ወክለናል ያሉትን ሰው ጥያቄ ይዘው ወደ ፌዴሬሽኑ ምክር ቤት ሲጓዙና ሲመለሱም በየመንገዳቸው እስራትን ጨምሮ እንግልት የደረሰባቸው መሆኑን ቀደም ሲል ተናግረዋል። ጥያቄው ለፌዴራሉ መንግስት ከገባ በኋላም በወልቃይት ነዋሪ በሆኑ የአዲስ አበባውን ደብዳቤ በፈረሙ ሰዎች ላይ ወከባና እንግልት እንደሚደርስ በመግለጽ በየወቅቱ አቤቱታቸውን እያሰሙ ይገኛሉ። ዛሬ ደግሞ ጠገዴ ውስጥ አደባባይ መውጣታቸውን ተናግረዋል። ጠገዴ ቀራቅር ነው የምኖረው፣ በዛሬው ሰልፍ ላይም ተሳትፍ ያለሁ ያሉኝን ሰው አግኝቼ አነጋግሬ ያለሁ ዛሬ ያው በተፈጠረው ችግር ሰላማዊ ሰልፍ አድርገናል። የት ነው ያደረጋችሁት ሰልፉን? ጠገዴ ወረዳ ጥራቅር የምትባለው ከተማ። ምንድን ነው የተፈጠረው ችግርና ምንድን ነበር ጥያቄያችሁ? የተፈጠረው ችግር ዳንሻ ከተማ ላይ አማራ ነን ብለው በጠየቁ ወጣቶች ላይ የአፈናና የእስራት እንዲሁም የግድያ ዘመቻ እየተዘመተባቸው ስለሆነ ይህንን ነገር እንዲቆም ነው ለመንግስት ዛሬ በሰላማዊ ሰልፍ የጠየቅነው። እንደገና በጣም በርካታ በርካታ ወከባ እየደረሰብን ስለሆነ ነው የጠየቅነው። ምን አይነት ወከባዎች ናቸው? ሌሎች የሚሏቸው ወከባን ለምንድ ነው አማራ የምትሉ? ለምንድነው ነው ወልቃይት አማራ ነው? ለምንድነው ነው ጠገዴ አማራ ነው የምትሉ አርፋችሁ አትቀመጡ? ትግርኛ አይደል እንዴ የምትናገሩት? በሚል ስሜት እነሱ አሁን የኃይል እርምጃ እየወሰዱ እያስቸገሩን ስለሆኑ አሁን መንግስትም እጁ ገብቶ ስራ የተለያዩ እርምጃዎች በሰላማዊ ሰልፍም እንዲሁም የመኪና መንገድ በማቆም ጉዳይ እስከ ፌዴራል ድረስ እንዲሄድ እያደረግን ያለ ነው። ለመሆኑ ዛሬ ባደረጋችሁት ሰልፍ ላይ ስንት ሰው ተገኘ? ሰልፉ እንኳን በእርግጠኝነት ሁኜ የህዝቡ ቁጥር ባልነግርህ ተማሪው መረጃ ተቀብለናል ከትምህርት ቤቱ ስምንት መቶ ተማሪ የሀይ ስኩል ተገኝቷል። ከከተማ ነዋሪ ከአርሶ አደሮ እንዲሁም ከመንግስት ሰራተኛም እንዲሁም አልፎ ከሚሄደው ጋራ በአጋጣሚ ሰላማዊ ሰልፍ የተሳተፉ የነበሩ ወደ አንድ ሺ ሁለት መቶ አካባቢ አጠቃላይ ሁለት ሺ ህዝብ ተገኝቷል ብለን እንገምታለን። ተሰልፋችሁ ወዴት ነው ሄዳችሁት? ተሰልፈን ከተማው ሁለት ጊዜ ብሆነዋል፣ በመጨረሻ ላይ ወደ ወረዳው አስተዳዳሪ ቢሮ ነው የሄድነው። በአጋጣሚ እሳቸው አልነበሩም። በረሃ አካባቢ ነው ያሉ። የዳንሻና የሶሮቃ ህዝብ መስመር በቶ ስለሆነ ከህዝብ ጋር እየተደራደሩ እዛ ሂደዋል። ዋና አስተዳዳሪም አጋጣሚ ይወከል አይወከል የነበረ አመራር ግን ጥያቄያችን ለመስማት ሰብስቦን ነበር እስኪ ቁጭ በሉ ብሎ፣ እኛ ግን የእሱ መልስን ትርጉም ስለሌለው ማዳመጥ አልፈለግንም የነበር። ሰላማዊ ሰልፍ መውጣታችሁ ተገቢ አይደለም፣ ትክክል አይደላችሁም፣ መኪና መቆሙም ይህም ትክክል አይደለም፣ የዳንሻ ወጣቶች መደገፋ አትችሉም፣ አማራ ነኝ ለሚል ወገንም መድረስ አትችሉም እናንተ የሚል መልስ ነው የሰጠን። እኛም እናንተ በመልሱ ስላልተደሰትን ተበትነን ዝም ብለን ውይ ብለን ሌላ ስሜትም ውስጥ እንዳንገባ ብለን እሳቸው ብቻቸው እዛ ነው ጥለናቸው ሄድነ። ብቻቸው ነው የቀሩት። አቶ አማረ ቢሮ ሄዳችሁ ነበር ይሄንን ጥያቄያችሁን ያቀረባችሁት? እኛ እሳቸው ቢሮ አልሄድንም። ካለንበት ቦታ ነው የመጡን ራሳቸው። እስራት፣ ግድያ፣ ድብደባ ይፈጸምብናል ብለው ነበረ። የታሰሩ ሰዎች፣ የተገደሉ ሰዎች የሚያውቋቸው አሉ እርስዎ? የታሰሩ ሰዎች በጣም በርካታ ናቸው። ስም ዝርዝራቸው መጥቀስ አይቻልም። ስንት ይሆናሉ? አሁን ያለን መረጃ ጠዋች ሰባ አካባቢ ደርሰዋል ተብሎ ነበረ። አሁን ግን ግማሾቹ በረሃ ይብላኝ ብለው በረሃ ሸፍተው ገብተዋል እና አሁን በሕመራ እስር ቤት ታጉሮ ያሉ አርባ ወጣቶች ደርሰዋል በትክክል በመረጅነት አሁን መርጀን ያዝናቸው ማለት ነው። በትክክል መረጃ ያዝናቸው አርባ ወጣቶች በሰፊት ሕመራ ማረሚያ ቤት በትግራይ ውስጥ ማለት ነው ይገኛሉ። የተቀሩት ወደ ሰላሳ ምናምን ና እንዲሁም የተለያዩ ሚሊሻዎች እኛ ወገናችን አንጨፈጭፉን በሚል ስሜት በበረሃ ውስጥ እንዳሉ እየደወሉ እየነገሩ ነው ያሉ። ግድያ ይፈጸማልስ ያሉት የተገደሉ ሰዎች የሚያውቋቸው አሉ። እርስ የተገደሉ ሰዎች ስማቸው አናውቃቸውም፣ እ መልካቸውም አይታወቁም። ሁለት ልጆች ሞቶ በበረሃ ተገኝተዋል። በዚህ መካከል አንድ ልጅ ታስኖ ጠፍቶብናል። አድራሻው አይታወቅም። ሌላይ ብርሃን የሚባል ልጅ ታፍኖ ጠፍቶብናል። አድራሻው አይታወቅም ግን ሁለት ልጆች ከየትም ይምጡ የዳንሻ የሆኑ የወልቃይት፣ የጠገዴ፣ የአርማጭሆ የሆኑ ሙተው ተገኝተዋል። በእኛ አካባቢ እነሱ አይታችኋል? አስከሬኖቻቸውን? አዎ፣ እንዴን አይተናቸዋል፣ ግን ማንነታቸው አይታወቅም። ከየትም ይምጡ ከየትም ይምጡ አልታወቁም። ግን ግምት አንዱ ሌላዊ ብርሃኔ ይሆናል ብለን እንገምታለን። ምክንያቱም ከእኛ መካከል አንድ ልጅ ስለጠፋ። እንዴ አቶ ሌላይን አታውቋቸውም እንዴ እናንተ? እናውቃቸዋለን። ታዲያ አስከሬኑን አይታችሁ እንዴት አለያችሁም? አልቻለን፣ መልኩ መልኩ ቀይሯል፣ አልቻለን። የወልቃይቱ ኮሚቴ አባል የሆኑት የአቶ ሊላይ ብርሃኔ ደብዛ በእነዚህ ቀናት መጥፋት ሌላው በአካባቢው ጉምጉምታና ውጥረትን የፈጠረ ጉዳይ ነው። በሶረቃ ከተማም ሰው መውጣትና መግባት እንደማይችል የሶረቃ ከተማ ነዋሪ መሆናቸውንና የሚገኙትም እዚያው እንደሆነ የነገሩኝን ሰውም አነጋግሬ ያለሁ ሰው ጠፍቷለኝ። እርግጣሁን ኮረቃ ላይ በሩ እንደተዘጋ ነው ያለ። መኪና መተላለፍ አይችልም አቁሟል። ከጎንደር ወደ ሁመራ መሄድ ማለት ነው። አዎ ወደ ሀጎንደር ወደ ሁመራ የሚሄደው መኪና ቁሟል ዛሬ ያው አራተኛ ቀኑ ነው ለምንድን ነው የቆመው በቃ ህዝቡ በታሰሩት ልጆች ሰላሳ ሰዎች ታስረዋል የት ነው የታሰሩት ከዳንሻ ውስጥ ሰላሳ አማራንን የሚሉት ታስረዋል አንድ የአስራ ስድስት ህፃን ሞቷል የት ነው የሞተው ዳንሻ ውስጥ በጥይት ገለውታል መቼ ትላንት ማታ ጠፋ የተባለው እሱ ነው አይደለም? የሞተው ነው አስራ ስድስት ሌላ ብርሃን ማ ትልቅ ነው ጠፍቷል እሱ ሙቷል እየተባለ ነው። ገለውታል። ከየት ነው ይህንን ወሬ የምትሰሙት እናንተ? እኛ ፈረቃ ነው ያለን። እሺ። ግን የያዙተይ ሳንጃን እንዳለፈ እስከ ማይደሌ ድረስ ታይቷል። ጋውጭ ግን አልታየም። ከየት ነው? ከጎንደር ተነስተው ነው። ከጎንደር ተነስቶ እስከ ሳንጃ መጥቷል። ከሳንጃ በኋላ ቡሬ የሚባል ቦታ ነው የያዙ። ያዡ ማን ነው? ትግራይ ደህንነት እንዴት አወቃችሁ? የትግራይ ደህንነቶች መሆናቸውን ያያዟቸው አሉ። አይ ቁመው ሰንተዋል። እዚህ ታርጋ የሌለው መኪና አንድ፣ የሱዳን ታርጋ የለጠፈ ነው። እሺ ሁለቱ ታርጋ የሌላቸው ናቸው። በዛው ላይ ነው የወሰዱት እኮ። እነዚህ ሰዎች የመንግስት አካላት መሆናቸውን እንዴት አወቃችሁ እናንተ? እሳቸውን ነው ይሰዷቸው። አውቀናቸዋለ። ታውቀዋል። የሸሸ ነው ብዙ ሰው ሸሽቶ በረሃ ገብቷል። በረሃ ገብቶ ምን ያደርጋል? በቃ አማራጭን መፈለግ። ምን ማለት ነው አማራጭ መፈለግ ማለት? የምትሰሙት ነገር አለ። ቦታው ሰላም ከሌለ ያው በዱር ሆነ መታገል ይቻላል። አሁን ሰሮቃ ከተማ በምን ሁኔታ ላይ ትገኛለች? እርሶ ያሉባት። በዝግ ላይ ነው ያለ። ዛሬ በዝግ ነው ይኸው ዛሬ አራተኛ ቀኑ ነው። ምንም ባለስልጣንም የለውም። ዝግ ማለት እንዴት ነው? ሰው አይወጣም አይገባም ማለት ነው? ሰው ይወጣ ይገባል። መኪና አይንቀሳቀስም። ለምንድን ነው የቆመው መኪናው? አድማ አድማ ነው። በቃ መኪኖቹ ናቸው አድማ ይመቱት ህዝቡ ነው። የማንነት ጥያቄ የአማራ ጥያቄ ይመለስ በሚል ነው። የመንግስት አካላት ከልክለዋል እንዳይተላለፍ መኪና በዛ አካባቢ እንቅስቃሴው እንዲቆም፣ ህዝቡ ነው። የመንግስት አካላት የለበትም፣ ህዝቡ ነው። ህዝቡ ምን አደረገ? ያው ድንጋይና እንጨት ሞልቶ በሩን አስፋልቱ ላይ አለማንቀሳቀፍ መኪና እንዳይተላለፍ አደረገ እና ምንድን ነው ታዲያ እየጠየቀ ያለው አሁን ሰው ይሄንን አድርጎ፣ አማራ እየተደበደበብን ነው ያው መብታችን ይከበር ነው መልስ የሰጣችሁ ማንም የለም። መፍትሄ የለም። አቁም አለ ከፌደራልም የለም ዞንም የለም። አራተኛ ቀናችን ነው። የአቶ ሌላዊ ብርሃኔን ነገርስ ምንድን ነው የምታደርጉት? የተከታተላችሁ ነው። ሌላዊ ብርሃኔ ወንድሙ መቷለ ህዚ አለ ሙቷል እያሉ ነው እያሉ ነው ነው ወይስ የተጨበጠ ማስረጃ አላችሁ? ወሬ ነው። ወንድምየው ቅድም እኔ ሲያለቅስ አይቼዋለሁ ሙቷል ብለውኝ ብሎ ለዛሬ የአቶ ሊላይ ብርሃኔን ወንድም ማግኘት አልቻልኩም። በሌላ ዘገባ ይዤ ለመመለስ እጥራለሁ። ወልቃይት ውስጥ እየታየ ነው ስለሚባለው ሁኔታ በየአካባቢው ያሉ የመንግሥት አካላት ከአማራም ከትግራይም ክልሎች የሚያውቁት መረጃ እንዳለ እንደ መፍትሔ ያያዙት መላ ቢኖር ወይም ለሕዝቡ የሚያስተላልፉት መልእክትም እንዳላቸው ለመጠየቅ ብዙ ጥረቶችን እያደረግን ነን። የተወሰኑ ባለሥልጣናት አልፎ አልፎ የሚያውቁትን ለመናገር ዝግጁ ቢሆኑም አንዳንዶቹ ደግሞ ወይ በራቸው ዝግ ነው አሊያም በወልቃይት ጉዳይ ላይ መናገር አይፈልጉም ዛሬ ከሞከርኳቸው መስሪያ ቤቶች አንዱ የትግራይ ክልል የህዝብ ግንኙነት ቢሮ ነበር ሄሎ አቤት አቶ ገብረ ሚካኤል ጤና ይስጥልኝ ሶሎሞን አባት እባላለሁኝ እኔ ከአሜሪካ ድምፅ ራዲዮ ጣቢያ ነበር የምደውለው እሺ ወልቃይት ሄሎ ሄሎ። ይኸው ነው። ከዚያ በኋላ ያደረግኳቸው ሙከራዎች አልተሳኩም። በጥረት ይቀጥላለሁ። ለማንኛውም ከወልቃይቱ ኮሚቴ መሪዎች አንዱ ወደ ሆኑት ወደ አቶ አታላይ ዛፌ ወደ ጎንደር ደውዬ ያገኘኋቸው ለጊዜው ስለ አቶ ሊላይ ብርሃኔ የሚያውቁት የተወሰነ መሆኑን ነግረውኛል። ሰምቻለሁ። መጀመሪያ እንዲያውም ሞቶ ተገኝቷል ተብሎ ነበር። በኋላ ላይ ምንም ነገር የሞተን የለም፣ እሱም አድራሻው የለም፣ አይታወቅም። እስካሁን ድረስ ድምፅ የለውም። እናንተ ለመሆኑ እየተከታተላችሁ ነው? ስለሳቸው አው እየተከታተልን ያለን ያው የሚጠየቀው አካል እየተጠየቀን ያለ አሁን ወስደናል፣ አልወሰድንም፣ ወስዳችኋል የሚልም ክርክር አለ። እሺ፣ ተሳፍሮበት የነበረ መኪና ተጣርቶ ይሰጠን የሚል ነገር በየቦታው ፍለጋ ተደርጓል ግን ያን ያክል በተጨባጭ እንትን ያለ ነገር የለም። ሹፌሩ ተይዘዋል የሚባል ነገር ሰምቻለሁኝ የዛ መኪና ሹፌሩ። ዝም ብለው እንዲሁ በግምት ነው የሚመስለኝ፣ ግን የተያዘ የመስለኝ ሹፌሩ ተይዟል ተይዞ ነበር ተለቋል፣ ነው የሚሉት አቶ አታላይ ዛፌንና በቃለ ምልልሱ ውስጥ ያነጋገርኳቸውንና የሚያውቁትን የነገሩኝን ሁሉ አመሰግናለሁ። የወልቃይት የማንነት ጥያቄ የሌለ ሻዕቢያ፣ ግንቦት ሰባት አርበኞች የፈጠሩት ጸረ ሰላምና ጸረ ልማት እንቅስቃሴ ነው ሲሉ የትግራይ አስተዳደር ባለሥልጣናት ውድቅ ማድረጋቸው ቀደም ሲል ተዘግቧል። በነገራችን ላይ ቀደም ሲል የሰማችኋቸው የጠገዴና የዳንሻ ሰዎች ለደህንነታቸው እንደሚሰጉ በመግለጻቸውና ማንነታቸው እንዳይነገር በመጠየቃቸው ምክንያት የድምፆቻቸው ቃናዎች ተለውጠዋል። በቴክኒክ እነዚህን ድምፆች የሚመስል ሌላ ቢኖር ግንኙነት እንደሌለው አሳውቃለሁ። ከቃለ ምልልሶቹ ጋር ለአሜሪካ ድምፅ ሶሎሞን አባተ ነኝ ዋሽንግተን። ክብራትና ክቡራን አድማጮች የምትከታተሉት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን ከምሽት 3 ሰዓት ከ40 መሆኑን ያመለክታል። አስተናጋጆቻችሁ አሉላ ከበደና ሰለሞን ክፍሌን አሁን ቀዳሚ ወደ ሆነው ቅንብር ሐኪሙን ይጠይቁ። ሐኪሞን ይጠይቁ ለምሽቱ በሕክምናው አጠራር በእንግሊዝኛ ኮለስትሮል በመባል በሚታወቀውና በሰውነት ውስጥ በሚገኝ ንጥረ ነገር ላይ ትኩረት ያደርጋል። በአንድ ፊት ለጤና አስፈላጊና ጠቃሚ መጠንና አይነቱ ሲለወጥ ደግሞ ጎጂ ስለሆነው በደማችን ውስጥ የሚዘዋወር ስብ ምንነትን ጨምሮ የሚተነትነው ሐኪሞን ይጠይቁ ለምሽቱ የተከታታይ ቅንብሩን የመጀመሪያውን ክፍል ነው ይዞ የቀረበው። ሙያዊ ትንታኔውን የሚሰጡን የልብና የውስጥ ደዌ ከፍተኛ አማካሪ ፕሮፌሰር ከበደ አሊ ናቸው። የፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው ያወያያቸው ነው። ፕሮፌሰር ከበደ ኦሊ ኮሌስትሮል በመባል ስለሚታወቀው እና በደማችን ውስጥ ስለሚገኘው የስብ አይነት የቀረቡ ጥያቄዎች ናቸው። የምሽቱ ሐኪሞን ይጠይቁ ፕሮግራም ትኩረት ምንነቱን ከመረዳት ብንጀምር፣ ለመሆኑ ኮሌስትሮል ምንድን ነው? እንደምንስ ይፈጠራል? ኮሌስትሮል ደማችን ውስጥ ያለ ቅባት ነው። በእርግጥ ደም ውስጥ ያለ ቅባት ሲባል በአብዛኛው በሁለት ትልልቅ ነገሮች ይከፈላል። አንዱ የኮሌስትሮል ዝርያ ነው። ሌላኛው ደግሞ ቅቤ የሚመስል ትራይግሊሰራይድ የሚባል ነገር ነው። ሁለቱ የተለያየ ተፈጥሮ ነው ያላቸው። ኮሌስትሮል ሲባል ሰው እንደ መጥፎ ነገር ያየዋል። በመሰረቱ ያለ ኮሌስትሮል ሕይወት የለም። ኮሌስትሮል ጠቃሚም ነው ወዳጅም ነው። ሲበዛ ወይም ደግሞ በመጥፎ ሁኔታዎች ደግሞ ጠላትም ነው። ልክ ሰም የሚመስል ነገር ነው ኮሌስትሮል። ሴሎቻችን የሰውነት ሴሎቻችን ሽፋናቸው የሚሰራው አንዱ ከኮሌስትሮል ነው። ኮሌስትሮል አንዱ ዋና ኮምፖነንት ነው እያንዳንዱ ሰው ሰውነት ሴል ለመስራት ስለዚህ ለህይወት አስፈላጊ ነገር ነው። በተጨማሪም ደግሞ ሰውነታችን ውስጥ ያሉ ሆርሞኖች አሉ። በአይል ወይም ደግሞ ሐሞት ዳይጀስት ለማድረግ ምግባችንን የሚረዳን አለሱ ከኮሌስትሮል ነው የሚሰራው። ብዙ ነገሮች ከኮሌስትሮል ይሰራሉ፣ ጠቃሚዎች ናቸው። ይሄ ምናልባትም ቀጣዩን ጎላ ብሎ የሚመጣ ጥያቄ ያስከትላል። ድምፅ ጠቆም እንዳደረጉት ጥሩና ጎጂ የሚባሉ የኮለስትሮል አይነቶች መኖራቸው ይታወቃል። ለመሆኑ ጥሩ የሚያደርገው ምክንያት ምንድን ነው? ጥሩ የሚባለውስ የትኛው ነው? በአንጻሩ ጥሩ ያልሆነ ወይም ጎጂ የሚባለው የኮለስትሮል አይነትስ የትኛው ነው? ያን ጎጂነት ከየትኛው ጠባዩ ያገኘዋል? ኮሌስትሮልን በህመም በኩል ስናነሳው ኮሌስትሮል ህመም የሚያስከትለው አንዱ በጣም ከፍ ሲል ነው ያ በጣም ከፍ ሲል ማለት ቁጥሩ ኖርማል ሰዎች ካላቸው በጣም ከፍ ሲል ነው። እና ይሄ ከፍም ሲል እንግዲህ በጥቅሉ ኮሌስትሮል ቶታል ኮሌስትሮል የሚባል አለ። እሱ ሲከፋፈል ደግሞ ጎጂ ወይም ደግሞ በሽታ ሊያመጣ የሚችል ኮሌስትሮል ወይም ባድ ኮሌስትሮል የሚሉት አለ። ሌላው ደግሞ ጠቃሚ የሚሉት ኮሌስትሮል አለ። ሁለቱ በአንድነት ሲደመር ቶታል ኮሌስትሮል ይባላል። ይሄ ጎጂ የተባለው ኮሌስትሮል በመጥፎ ሁኔታ ጊዜ የደም ቧንቧ ግርግዳ ውስጥ ገብቶ ተሰግስጎ የደም ቧንቧን እያጠበበ የሚሄድና ስትሮክ፣ ሀርት አታክ፣ ጋንግሪን ሊያስከትል የሚችል ነገር ነው። ተቃራኒው ደግሞ የጉድ ኮሌስትሮል የሚባለው ሙሉ ለሙሉ ገና ስለሱ የማይታወቅ ብዙ ነገር አለ። ግን በአሁኑ ደረጃ እነኚህ ጎጂ ኮሌስትሮሎችን ከደም ቧንቧ ውስጥ ሰብስቦ አምጥቶ ወደ ጉበት የሚያደርስና በጉበት ውስጥ ተፈጅቶ እንዲጠፉ የሚያደርግ፣ የደም ቧንቧ መዘጋትን ለመከላከል የሚረዳ የኮሌስትሮል አይነት ነው። እንግዲህ ጥሩ ወይም ደግሞ ጉድ ኮሌስትሮል የሚባለው ስለዚህ ይሄ ጥሩ የሚባለው የኮሌስትሮል አይነት የማጽዳት ስራውንም ይሰራል። ሌላኛው የኮሌስትሮል አይነት በደም ቧንቧ ግድግዳ ላይ በመጠራቀም የደም መተላለፍን በመዝጋት ቅድም የጠቀሷቸውን ውስብስብ የህመም ሁኔታዎች የሚከስትበትን ሁኔታ በማቅለልም በመከላከልም ይረዳል ነው የሚሉ ነው ይከላከላል ማለት ነው። መልካም መጠንን የተመለከተም ነገር ጠቀስ አድርገዋል። እስኪ መጠንንና መመዘኛዎቹን ወደሚመለከቱ ምናልባትም ለነኚህ የህመም ሁኔታዎች የተጋለጡ ሰዎች የሚያሳስቧቸውን ጥያቄዎች ጨረፍ አድርገን እንመልከት። በጤናማነት የሚመዘን የኮሌስትሮል መጠን በደም ውስጥ መኖር ወይም መገኘት ወሳኝ መሆኑ ይታወቃል። ለመሆኑ ጥሩ የሚባለው የኮሌስትሮል አይነት በአንድ የጤናማ ሰው ደም ውስጥ ምን ያህል መሆን አለበት? ከዚህ እስከዚህ የሚባል መጠን ካለ? እንደውም በእኔ እይታ የኮሌስትሮል መጠን ይሄ ነው ተብሎ ለህብረተሰቡ ባናስተምር ምርጫ ነው። እኔ ብዙውን ጊዜ ከምን በመነሳት ነው ይሄን ለማለት የፈለግኩት? ኮሌስትሮል ለእያንዳንዱ ሰው እንደ ጤና ሁኔታ፣ እንደ እድሜ ሁኔታ ጥሩ ነው የሚባለው መጠን ይለያያል። ለምሳሌ ለመጥቀስ አንድ ስኳር ህመም ያለው ሰው እና እድሜው ከአርባዎቹ በላይ የሆነ ሰው ይሄ መጥፎ ኮሌስትሮል የሚባለው ከሰባ በላይ እንኳ ቢሆን እንደ ብዙ ነው የሚታየው። አንድ ወጣት ደግሞ ለምሳሌ ያህል በሃያዎች ውስጥ ያለ ይሄው መጥፎ ኮሌስትሮል የሚባለው በዚህ በስኳር ህመምተኛው ሰው ከሰባ በታች እንዲገኝ የሚፈለገው እስከ መቶ ሰባም እስከ መቶ ሰማንያን ድረስ ያ እንግዲህ ከሶስት እጥፍ ድረስ ኦልሞስት መጥፎ ነው ተብሎ አይታከምም። ስለዚህ ኮሌስትሮል ቁጥሬ እዚህ ደረሰ የሚባለው ከሰውየው የጤና ሁኔታ፣ የድሜ እና ሌሎች ተጓዳኝ የህመም አይነቶች እንደ ስኳር፣ አጫሽነት፣ እንደ ግፊት፣ እነኛ ደግሞ ተደምረው የአንድን ሰው የህመም ተጋላጭነት ደረጃ ይናገራሉ። ያ ማለት በሚቀጥለው አስር አመት ውስጥ አንድ ሰው ስትሮክ ወይም ደግሞ ሀርት አታክ ወይም ደግሞ እነኛ ሁሉ በጥቅሉ ተደምረው የመምጣታቸው እድል ወይም ፕሮባቢሊቲ መንግለኛ አጠራል። ከመቶ ሲሰላ አስር ፐርሰንት ነው፣ አምስት ፐርሰንት ነው፣ ሰባት ፐርሰንት ነው ተብሎ የአንድ ሰው የህመም ተጋላጭነት ወይም ደግሞ ሪስክ ሲታወቅ ነው የአንድን ኮለስተሮል መጠን ለዛ ሰው ብዙ ነው ትንሽ ነው ይታከም አይታቀም የሚባለው ለምሳሌ ያህል እና ጥቅል ይህንን ተገላጭነት አንዱ የኮሌስትሮል መጠንን የሚወስን ነው። የከፍታም የዝቅታም ማለት ነው። ሌላው ደግሞ ቅድም እንዳልኩት አንድ የስኳር ህመምተኛ እድሜው ከአርባዎቹ በላይ ሲሆን ለእሱም ደግሞ ከዚህ በላይ ጎጂ አይደለም የሚባለው የኮሌስትሮል መጠን እንደዚሁ ቁጥሩ ለየት ይላል። በሌላም ደግሞ አንድ ጊዜ የስትሮክ ወይም ደግሞ የልብ የሚያጋጠማቸው ሰዎችም ደግሞ እንደዚሁ መጥፎ ኮለስትሮላቸው ዝቅ እንዲል ስለሚፈለግ ለነሱም ደግሞ ጤነኛ ነው የሚባል የኮለስትሮል ሌቨል በጣም በዝቅተኛ ደረጃ የሚታይ ነው። ይህ ወዴት ይወስደናል? ጥሩ ነው፣ አይጎዳም፣ ጤነኛ ነው። ወሰን ላይን ያለው የኮሌስትሮል መጠኑ ትክክል ነው ተብሎ የሚነሳ ቁጥር ለሁሉም ሰው የሚሰራ የለም ነው። እንዳንዱ ሰው እንደ እድሜው እንደ ጤናው የሚወሰን ነው። የኮሌስትሮል መብዛት እና ማነስ የበሽታ ተጋላጭነት በአንድ መንገድ በአንዱ በቁጥሩ ብቻ አይወሰንም። ይህ አማካይ አሀዝ ወይም የሚገለጸው መጠን አሳሳችነት ይኖረዋል። ከጠቅላላ ሁኔታ ጋር በሐኪሙ በቅርበት መታየት አለበት ነው ያሉን። ለአድማጮቻችን ጠቃሚ ምክር ይመስለኛል፣ በቁጥሮች ብቻ ተወስኖ ያንን ሰው ጤንነት መገደብ እንደማይቻል ከበርካታ ካነሷቸው ዝርዝሮች ጋር መዛመድ እንዳለበት። ዶክተር ከበደ፣ ምናልባትም በጥንቃቄ ረገድ የሚታዩትን ጉዳዮች ቀደም ብሎ ካነሷቸው ጋር በስፋት መመልከት ብንችል፣ አንድ ሰው ከኮሌስትሮል ጋር የተያያዘ ህመም ከመከሰቱ አስቀድሞ ሊያደርግ የሚችላቸው የጥንቃቄ እርምጃዎች ይኖሩ ይሆን ወይ? በጥንቃቄ ረገድ ሊታዩ የሚችሉ እነኚህ ጥሩና ጎጂ የኮሌስትሮል አይነቶች በሰውነት ውስጥ መሰረታዊ በሆነ ሁኔታ ውስጥ እንዲኖሩ የምንመገባቸውን የምግብ አይነቶች የአመጋገብ ልማዳችንን ጨምሮ አንድ ሰው በራሱ ህመሙ ከመከሰቱ በፊት የሚያደርጋቸው ጥንቃቄዎች ይኖሩ ይሆን? ክቡራትና ክቡራን አድማጮች ቃለምልልሱ አላበቃም። ለቀደመውና ለሌሎች ቀሪ ጥያቄዎች ተከታታይ ቅንብሩ ሳምንት ይቀጥላል። ለአሁኑ ግን ፕሮፌሰር ከበደ ወሊን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። በመግቢያችን ወደ አስተዋወቅ ነው ሌላ ዝግጅት ነው የምንሻገረው። ዛሬ ያለም የውሃ ቀን ነው። ከሰሞኑ የአሜሪካ ድምጽ ዘገባዎች አንዳንዶቹ በውሃ ጥረት ላይ እያተኮሩ እንደነበር አይዘነጋም ይላል መለስካቸው አመሀ ድሪያው። በተለይ በአዲስ አበባ አንዳንድ ክፍሎች የውሃ ጥረት መከሰቱን የመንግስት ባለስልጣናት ተናግረዋል። ይህ የውሃ ጥረት በከተማዋ ነዋሪዎች ላይ የሚያደርሰው ተጽዕኖ ምን ይመስላል? መለስካቸው በአንዳንድ የከተማይቱ አካባቢዎች ያገኛቸውን ነዋሪዎች አጠናቅሮ ተከታዩን ይዞ ቀርቧል። እንደ አውሮፓውያን ዘመን አቆጣጠር ከ993 ዓ ምት ጀምሮ በየዓመቱ መጋቢት 13 ቀን የዓለም የውሃ ቀን እንዲከበር የተባበሩት መንግስታት ድርጅት ወስኗል። በየዓመቱ ዕለቱ በተለያዩ ውሃን በሚመለከቱ ጉዳዮች ላይ በማተኮር በመላው ዓለም ይከበራል። በአንዳንድ ጥናቶች እንደተመለከተው ከሆነ የዓለም ሕዝብ በቂና ንጹህ ውሃ የማግኘት አቅሙ በየጊዜው እየተሻሻለ ነው። በሌላ በኩል ደግሞ በአየር ንብረት ለውጥና በተለያዩ የብክለት ምንጮች ሳቢያ የዓለም ንጹሕ የውሃ ሀብት ለተለያዩ ጎጂ ተጽዕኖች እየተጋለጠ በመሆኑ ለሰው ዘር ሌላ ፈተና እየጋረጠ ነው። ዛሬም ቢሆን ከዓለም ህዝብ 15 በመቶ የሚሆነው ለመጸዳዳት በቂ ውሃ ያለው አይደለም። ወደ አዲስ አበባ ስንመለስ በአዲስ አበባ ከተማ የውሃና ፍሳሽ ባለሥልጣን ህዝብ ግንኙነት ኃላፊ ወይዘሮ ጸግነት ተስፋዬ በቅርቡ ይፋ እናደረጉት የድሬና የለገዳዴ ግድቦች በየልኛው ምክንያት በቂ ውሃ ባለመያዛቸው የአዲስ አበባ ህዝብ ሊያገኝ በሚችለው ንጹሕ የመጠጥ ውሃ መጠን ላይ ተጽዕኖ ማሳደር ጀምረዋል። ከየካቲት 24 ቀን 2008 ዓ ምት ጀምሮም በአንዳንድ የከተማዋ ክፍሎች ውሃ የሚደርሰው በፈረቃ ሆኗል። ውሃ በፈረቃ ከሚያገኙ የከተማዋ ክፍሎች አንዱ በተለምዶ ሽሮ ሜዳ እየተባለ የሚጠራው በእንጦጦ ተራራ እግር ላይ የሚገኘው ሰፈር ነው። ስለ ውሃ እጥረቱ ጥቂት ነዋሪዎችን አናግሬያለሁ። ብዙነሽ ታፈሰ የተባሉ ሴት የሽሮ ሜዳ ነዋሪ ናቸው። የሚከተለውን ጠይቂያቸዋለሁ። ብዙ ዓመት ኖረዋል እዚህ? ብዙ ጊዜ ነው። ወደ አርባ ይሆነኛል። እዚህ የውሃ ብዙ ችግር እንዳለ ሰማለሁ። እስቲ እንዴት ነው ችግሩ? እስቲ ንገሩኝ። እንግዲህ ውሃ መቼም ያው እንደ ህዝብ ነው። በሳምንት በአስር ቀንም ነው የሚመጣው ምን ታደርጋላችሁ? በዚህ ከ እንዴት ነው ችግራችሁን የምትወጡት? ያው በቃ ነዋ፣ ተቀርቶ የሚቀመጠው እሺ። በቃ ቀርተን እናስቀምጣለን፣ ቆጥበን እንጠቀማለን። እና ይሄንን ችግራችሁን እንደዚህ ለከተማው ሹሞች ትናግራችኋል? በአካባቢያችሁ ላሉ አይ እኛም እንነግራለን። እነሱ ብነግሩም ያው ይከፍታሉ፣ በሳምንት በአስር ቀን ያው ቆጥበን እንጠቀማለን። አሁን እዚህ እዚህ አካባቢ ሲሰማ አንድ መስመር አለች ሁልጊዜ ይመጣል አሉ እዚያ በሙሉ ይሄ ሁሉ ሳይኖር እንዴት ነው እሱ? አይ ውሸት ነው። በዛም በዚህም አንድ ላይ ነው የሚመጣው። አንድ ላይ ነው። አዎ አንድ ላይ ነው የየቤቱ የውሃ። እንደዚህ ያለ ችግር ሲኖር ችግሩ ደግሞ የሚጠናበት ይኖራል። አሁን ቤተሰባቸው ብዙ የሆኑ ወይም ደግሞ ሕጻናት ያሏቸው እነዚህ እነዚህ እንዴት ነው እንደው መቼም እነሱ እንግዲህ ያው እንደ ቤት እንደ እቃቸው እንደሚያጠራቅሙበት ነዋ፣ እንጂ ያው አጠራቅመን ነው ሁላችን የምንጠቀመው። ይሄ ችግር ከመቼ ጀምሮ ነው? እስኪ እንደው እየተባባሰ አይ እንግዲህ አሁን በቅርብ ጊዜ ነው፣ ብዙ ጊዜ አይደለም። ውሃ እጥረት አለ ይላሉ። ሌላው ደግሞ ስሳ አባላለሁ። በጣም በጣም የውሃ ችግር በጣም አለ። መቼ ጀምሮ? እዚህ በጉለሌ ክፍለ ከተማ ወረዳ ስድስት የሚባለው እስከ ሀያ ቀን ድረስ ውሃ አይገኝም። በፍጹም ውሃ አይገኝም። ልጆቻችን ጀሪካን ተሸክመው እስከ ሩቅ ድረስ እየተጉላሉ ነው። በሸክም ይህን ያህል ተጉዞ ሀያ ቀን አስር ቀን አስራ አምስት ቀን ሳምንት እንዴት መኖር ትችላላችሁ? ምን መኖር አይደለም መኖር አይደለም፣ አንታጠብ፣ ልብሳችን አይታጠብም። በጣም ችግር አለ፣ ችግር አለ። ይህን ወንድም እና በጀሪካን ተቀርቶ ለእግር መታጠቢያ እንኳን አይሆንም፣ ለምግብ ማብሰያ አይሆንም። እና በጣም ችግር አለ። በሀያ ቀን ቢመጣም እሱም ደግሞ ወደዚ የተወሰነ የሰዓት ነች ወደዚያው ይቋረጣል። ቀኑ ሙሉ አይመጣም አይመጣም አይመጣም። እና እንደዚህ አይነት ችግር አለብን እዚህ። የከተማ አስተዳዳሪዎች አሉ የክፍለ ከተማ አለ የወረዳው አለ፣ ምን ይላሉ እነሱ ስለዚህ ጉዳይ? እነሱ እኛ ምክንያቱም መፍትሔ አይሰጡንማ፣ ለነሱ ለእነሱ ምን ብለን እናናገራቸዋል እና እነሱም የችግሩ ተከላሽ ስሙ ለ ለበርጌት አበጎርፌ ይባላል ወዴት ነው እርሱ ሰፈር ላይ እንጦጦ ላይ ከዚህም ከፍ ይላል ማለት ነው ገና እኛ ወደ እንጦጦ ማርያም ማለት ነው እና ዳገቱ ላይ ነው ያሉት እንዴት ነው እናንተ ጋ ውሃ በስንት ጊዜ ይመጣል እኛ ጋ እንደው እግዚአብሔር ብቻ ተጠብቆ ነው እንጂ ውሃ ጀሪካን ለምን ሌሊት ጅብ ጋር ተጋፍተን ነው የምንቀዳው በጣም ይገርማል ግን እንደው በስንት ጊዜ ይመጣል አይ ማታም ጠዋትም ሌሊትም እንደ አስራ አምስት ቀንም በወርም አይመጣበት ጊዜ አለ። ውሃ በጣም ችግር አለ። ስለዚህ እንደው ቢያስቡበት ትንሽ መንግስታችን ቢያስብበት ጥሩ ነው። ችግሩን እስኪ ንገሩኝ በዝርዝር አሁን ለምሳሌ አራሶች አሉ፣ የወለዱ የታመሙ ብዙ ውሃ የሚያስፈልጋቸው ሰዎች ይኖራሉ። እንደዚህ ባለው ሁኔታስ ያሉ ቤተሰቦች እንዴት እንደሚኖሩ ይነግሩኛል? በጣም እሱማ እነዛማ ተለምኖ ምንም ብሎ ያው አራስ እንደ እንደ ችግራቸው ነው የሚኖሩት እንጂ ውሃ ከሌለ አራስ አትኖርም። ቅዘና አለ። ብዙ ውሃ አስፈልጋታል። መታጠብ አለ። ሻውር ራሱ ያስፈልገናል። እንኳን አራስ ቀርቶ ጤነኛ ሰው ራሱ ውሃ ያስፈልገዋል። ስለዚህ በጣም ውሃ ቢታሰብበት ጥሩ ነው ለወደፊቱም እንጂ ብቻ መንግስት ቢያስብበት ተመራጭ። ስለዚህ እኔ ሌላ የሚያሳዝነኝ ኤች አይ በሽተኞች በጊዜው መድኃኒት መጠቀሚያ ውሃ ካላገኙ ምን ዋጋ አለው? በአፈር ውሃ መድኃኒት ወስዱ ምን ዋጋ በጣም ያሳዝናል። እኔ ግን እንጃ ብቻ ቢታሰብበት፣ እኔ ግን ጥሩ መስሎ ይታየኛል። ነፍ ናቸው። ሰው ብዙ ነው እዚያ ነዋሪ፣ በጣም ሰው ሀገር ነው ጧጣ ያው መኪና ራሱ የለም። ዝጋውን ጠብቀን መኪና ላይ ጠብቀን እንደ ዚሁ ዳገቱ ጉር ነው መኪና ትራንስፖርቱ ቶ መቼም ያው በገንዘብ አንዱን ከአንዱ ተደርጎ ነው መቼም ትራንስፖርት እንጂ ያሳዝናል። አንዳንድ እንደዚህ በጣም እንጃ ብቻ። ለነገሩ በዚህ በድርቁ ምክንያትም ጭምር ነው የሚባል ነገር አለ። ታንከር ቢመጣ ምን ችግር አለ? ቦቲ አለ። በታንከር ቢመጣለት ለዛ ለችግሩ እኮ መቅረፍ ታንከር ቢቀመጥ ችግር የለም። ቦቲ ቢመላለስ ለዛ ችግር አካባቢ ጥሩ ነው። ዛሬም ነገም ቢመጣ ይህ ችግር ይቀርፋል እኮ። ቦቲ አለ። ምን ችግር አለብን? ሞልቶ ዛ ኔ ቴክኖሎጂ በተረቀቀበት ጊዜ እንኳን ውሃ ቢቆፈርም ራሱ ውሃ ብዙ ነገር ይኖራል። ግን አለመታሰብ ነው። ይህ ሁሉ ቢታሰብበት ጥሩ ነው። ምረት ታደሰ። ምረት አንተ የምልህ ያው ወጣት ስለሆንክ ነው። የት ነው ምትኖሩት? ማርያም ማርያም እንጦጦ ማርያም። ከዚህ ምን ያደርጋል? ወደ አንድ ኪሎ ሜትር ይሆናል። አንድ ኪሎ ሜትር አይሆንም። እዚህ የመጣሁ ለምንድን ነው? ከዚያ እኔ ታች ለሆነ ጉዳይ ወርጄ አሁን ግን ውሃ ቀድቼ ለመውጣት ነው። ከዚህ ነው የምትቀዳው? እዛ የለም። ምንም የሚጠጣው የለም እዛ። በፊትም አልነበረም? ወይኔስ አሁን፣ በፊት የሆነ እንትን ቧንቧ ነበረች፣ ከጉርጓድ የምትወጣው ቧንቧ። ከተማ አገልግሎት የሚያዳርሰው ውሃ ቧንቧ የለም። የለም እሱ የለም። ከመቼ ጀምሮ ነው የሌለው? በጣም ረ እ ሰውቆ ጀምሮ የለም። ምን ጊዜ ነው አንተ ከመጣው? እኔ 96 ነው የወጣሁት። እና በጣም ቆይተሃል። 11 ዓመት በላይ ሆኗል ማለት ነው። ይሄ ሁሉ ዓመት አልነበረ ማለት ነው። እንደዚህ እንትን ውሃ የከተማዋ የለም። እና የምትቀዳው ከዚህ ነው። እና ሩቅ ቦታ ወደ ጫካ ውስጥ ገብተን ትንሽ የተፈጥሮ አለ ምንጭ ውሃ፣ ግን እሱ ደግሞ ወረፋ ነው እንጂ እዚህ ነው ለሚጠጣ። እዚህ ነው እየመጣ ነው። ምን ወስደው። ይሄ አሁን የቀዳው ስንት ብር ነው? ሁለት ስንት ሊትር ነው 20 ሊትር እና ለመጠጥ ብቻ ነው የምትጠቀምበት ይህ ለመጠጥ ነው ሌላ ለልብስ ማጠቢያ ለምን የመሳሰሉትን እንዴ ነው የምታደርገው እዛ እንቀዳለን ከየት ማረ እንትን አለ ሮቶ አለ ከዛ ከሮቶ ላይ በቦቲ መኪና እየመጣ ይገለበጣል በቀን በቀን መንግስት ነው ያመጣው መንግስት ያመጣ ግን ከምን እንደሚመጣ ስለማይታወቅ ለመጠጥ ብዙ አይሆንም አትጠቀሙበትም አንጠቀሙበትም። ምክንያቱም አንደኛ አይጥምም፣ ሁለተኛ ያው ከምን እንደሚመጣም አይታወቅም። ይህን አሁን አምስት ሊትር ስንት ቀን ትጠቀምበታለህ? አራት ቀን፣ አምስት ቀን ለመጠጥ። ምን ያህል ቤተሰብ አለ? አንድ ሶስት ምስታለችኝ፣ አንድ ልጅ ያለ። ከልጅ ስንት አመቱ ነው? ልጅ አራት አመቱ፣ ወንድ ነው። እንዴት ነው አሁን? ትምህርት ቤት ይሄዳል? ገና አልገባም። ገና አልገባም። ወደፊት ሲወለድ አልተቸገርክም? እንደዚህ ከሆነ ውሃው ሚስት አራስ ትሆናለች ገላውን መታጠብ አለበት ገላው መታጠብ አለባት አንድም እንዴት ነው የምታደርገው እንደዚህ ባለ ሁኔታ በጣም ስሱ ችግር ነው እና እንዴት ትወጣለህ ምክንያቱም አሁን እዛ አንድ ወረፋ ይዘህ ነው የምትቀዳውም ስንት ቀን ሙሉ ስጠብቁለህ ወይ ደግሞ በቀዲታ አምስት ብር ስድስት ብር ከፍለህ ነው የምታስቀዳው የሚቀዱ አሉ ከየት ከእዛው የሚቀዱ አሉ ወረፋ ይዘው ምናምን ይሄ ቅድም ያልከኝ ድሮ ግን የቧንቧ ውሀ ነበረች ትንሽዬ፣ ከጉርጓር ተቆፍራ የምትወጣው ነበረች። በፊት ማለት እሷ አሁን ደርቃለች። ለ በየዓመቱ እየተቃለለ ነው የሚሄደው። የውሃ ችግር ነው እየባሰበት ነው። አሁን መኪና መንጣት በጣም አሪፍ ነው። በወራችን ላይ ቅርብ ነው የምናመጣበት። ምክንያቱም አሁን የቧንቧ ውሀ እንደዚህ ተስቦ ለመንጣት እዛ ይከብዳል፣ ዳገቱ ይከብዳል። እና እንደዚህ የሆነ አማራጭ ያ የሚጠጣ ሆነ እንጂ የምንቸገረው በሌላ እንኳን ችግር የለም በጣም ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በዛሬው የዓለም የውሃ ቀን የዩናይት ስቴትስ መንግስት በዓለም አቀፍ ተራድኦ ፕሮግራሙ ዩ ኤስ ኤ አይ ዲ አማካኝነት አርብቶ አደሮች በብዛት በሚኖሩባቸው አፋር፣ ሶማሌና ደቡብ የተለያዩ የኢትዮጵያ ክልሎች አዲሱን ብሔራዊ የውሃ ፕሮጄ አስተዋውቋል። አዲሱ እቅድ የንጹ ውሃ አቅርቦትን በማጎልበትና የንጽህናና የጤና አጠባበቅ አገልግሎቶችን በማጠናከር ለዚህ የሚውሉ ምርቶችና አገልግሎቶችን ደረጃ ከፍ በማድረግ የግልና የአካባቢ ጤና አጠባበቅ ጠባይን በማሻሻል እውቀትና ጠቃሚ መረጃዎች አሰባሰብ እንዲሁም አያያዝ አቅም ጭምር የሚያሳድግ እንዲሁም ለግብርና ስራ የሚውል የመስኖ ውሃ አቅርቦትን ማስፋፋት ያጠቃልላል። ፕሮጀው በአዲስ በአጭር ጊዜ እቅዱ በአሁኑ ወቅት የሀገሪቱን አንዳንድ አካባቢዎች ለመታው ድርቅ ምላሽ በመስጠትም ማህበረሰቦች ያላቸውን የውሃ ምንጭ በማጎልበት ዘለቄታ ያለውና መሰል ችግሮችን መቋቋም የሚያስችል አቅም እንዲገነቡ የታለመ መሆኑን ያመለከተው የዕለቱ ርዕሰ አንቀጽ በማከልም የተለያዩ የአገሪቱ አካባቢዎችን እንደመታው ድርቅ ክፉኛ ወይም በተጠቁ ቀበሌዎች የማገገሚያ ፕሮግራሞችን ትኩረት በመስጠት የሚንቀሳቀስ መሆኑን አስታውቋል። የንጹህ አቅርቦት የግልና የአካባቢ ንጽህና አጠባበቅን ማጠናከር፣ ህጻናትን አሳድጎ ለማስተማር ማህበረሰቦችን ከድህነት አረንቋ ለማውጣትም ወሳኝ መሆኑን የጠቆሙት የፕሮግራሙ አስተባባሪ ክርስቲያን ሆልምስን ጠቅሞ የዕለቱ ርዕሰ አንቀጽ አጠቃሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ለዛሬ አዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ፈጸመ። በዚሁ እንሰናበታለን። ነገረቡ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል።